I can do it. ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ሀብታሙ ስዩም አብሬያችሁ አመሻለሁ። አስቀድመን ከሶስት ወጣቶች ጋር እንተዋውቃለን። እኛ ለእኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ከአለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል በአለሙ ወጥ ወጣት ትውልደ ኢትዮጵያውያን ነው። ከወጣቶቹ ጋር ያደረግነው ቆይታ በመቀጠል ይቀርባል። በመጀመሪያ ራሳቸውን ያስተዋውቃሉ። እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮቸስተር ቶኮኒ የተመረኩት በአሁኑ ሰዓት ደግሞ ማስተርስን እየሰራ ገኛለው። ወደፊት ጎሌ ሜዲካል ስኩል የሚሄድ ማሳለ አመንቲ ተመስገን ይባላለሁ። ሄልዩ ስቴቦርድ አባል ነኝ። ከጀመር ሶስት ዓመት ሆኖኛል። በአሁን ሰዓት ኒውትሪሽኒስት ነኝ፣ ዊክ ውስጥ እሰራለሁ እና ማስተር ሲን በሄልዝ ፕሮሞሽን ማኔጅመንት ተመሪያለሁ። ሰላም፣ ኤሎን አስመሮ ይባላለሁ። በአሁን ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበርኩ። ከሃይ ስኩል የኢያሊ መንቲ ነበርኩኝ። በአሁኑም ዓመት ተመልሽ ምትውሄ ማረጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ኤሊን፣ የጀመርነው ቶኒቶኒ ላይ ነበረ ዱሪን ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ወደች ሆነ የጀመርነው ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች ፖሊስ የገባን በኋላ ኢንዲቪል ሴማመም መጽሐፍ እንዳለባቸው ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ የፓንደሚክ ላይ ሁሉ ነገር ሲዘጋ፣ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገን። ብዙ ዶቃው ስንነግራቸው ያ ኤቭሪባዲ ወር ሃፒ አንድ ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም በዚያ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታ እንቀጥልና የት እንደሚደርስ እኒህ ብለ ነበር ጀመር ነው። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንቺ ልመለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው፣ ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን? ኬት መጀመር አለብን? የት ኮሌጆች አፕላይ ማድረግ አለብኝ የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህ እነዚህን ነገሮች ከየት ጀምር የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት ነው ሞክረው። እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን፣ እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቃሚ ያለው ለእኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንታወቀው ሃይስኩል ከመግባት በፊት እሱ ነው ኢንቫይት አርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ ሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰበው ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ እሴዎች ይጠይቃል። ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቱኒቲዎች ወይም እንዴት ረዚሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆኑ ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንዳለ እንደምችል እና ረዝሜን እንዴት እንደማዘጋጅ በጣም ረተው ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎቶች ሊኖር ይችላል ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ ወይም ሬዚሜን ማስተካከል ይረደኛል ብዬ ማስቡ ሰው አልነበረም እና አንድ መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ ይ ትችላለህ አንተም ሊሳካል ይችላል ብሎ ኢንከሬጅ የሚያደርግ ሰው በጣም ኢንቫልዩብል ነው በዛ ሰዓት። አማኔል ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለው ብን ነበረ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ችላለ አብት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተር ፕሮግራም ውስጥ ነኝ። አመንቲም ስኩል ነበረች ነው ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥም እነዚህ ተማሪዎች ከመጡ በኋላ ኢንተረስት ሆነ ይመጣሉ፣ ግን ፕሮግራሙ ሲገቡ በኋላ ይህንን አድርጉ ስላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ሜንቶርሽፕ እኔ እዚህ ስመጣ በጣም አጋጥሞኝ ነበር ቢካወዝ አደና ንሀቱን ናቪጌት ሲስተም ምን ትራንስፖርት እንዳለብኝ አላቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ ፈርስት ዋን እንግሊዝኛ በዛቱ አልችልም ነበረ እና የተወሰኑ ሰዎች ባሪያሉ ኖሮ አሁን ለምደደረስኩበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያን ሆነው ያንን ኢምፖርታንስ ኦፍ ይንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው ማስበው አክቲቭ አይሆንም። ይህ ዶን ኢምፖርታንስ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዚያሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው ናቸው ዩኒቨርሲቲ እንዲገቡ ነው ምንፈልገው እና እዛ ደግሞ ገብተው እንዲወጡ ምንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ኦቨርካም አርገው ሌሎች ቻለንጅ የሚመጣው ሰው ኦቨርካም አርገው እንዲወጡ ነው የምንፈልገው። እና ለዛ መሰረት ለመጣል አሁን እዚህ ሃይስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ነው ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለው፣ እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? የማደርጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው እንትን እና እንደ ግዴታም ብዬ ነው የማስበው ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ። እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የመሰጣቸውን ምክር በዛም ቦታ ሁኚ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትን ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት፣ ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። በተቻለኝ መጠን ልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ፣ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሰው ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ነገ ሐሳባችን ወደፊት በጣም ብዙ ተማሪዎችን መርዳት ነው። አስ ዩስ ና ጅስ ዲኤንቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሐሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱን ምረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲም መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑን ስሞዘስፋስፎ እንዲሆንላቸው ነው ሀሳባችን። እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየውት ትልቁ ጋብ ከወላጆች ጋር ያለው ነገር ነውእና እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለ የሚሉትን በጣም ጋፍ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ከነክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማንኤል አመንቲና፣ ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ፣ በርቱ። እኛ ምን አመሰግናለሁ። ሰሞኑ ልክ ያለፈን መጠጥ ጦስ በአስቀኝ አቀራረብ የቃኘ የስዕል አውደ ርዕይ አዲስ አበባ ላይ ተካሂደዋል። ቅምቀማ የሚል ርዕስ የተሰጠ አውደ ርዕይ በሶስት ሰዓሊያን የተሰናዳ ሲሆን ከ30 በላይ ሥራዎች ቀርቦበታል። ከሰዓሊያኑ መካከል ከተወሰኑት ጋር አጭር ቆይታ አድርገናል። አዲስ አበባ ከተማ ላይ መናገሻውን ባደረገው አትሮኑስ የሥነ ጥበብ እልፍኝ ውስጥ ቀልብሳቢ ስራዎችን ሥራዎችን ሲሰሩ የባጅ ወጣቶች አመት አልፎ አመት ሲተካ ለሄደር የማያቆዩት የጋራ ኪናዊ ድግስ አለባቸው። ከአስር ዓመታት በላይ የቆየው ይሄ ድግስ ማኅበረሰባዊ ትኩረት የሚሹ ጉዳዮች፣ ሳቅና ፈገግታን በሚያላብሱ የካርቱን ስዕሎች ተዋዝተው የሚቀርቡበት አውደ ርዕይ ነው። በተለያየ ታይትሎች ላይ ነው ስንሰራ የነበር ነው። ለምሳሌ በሴተኛ አዳሪ ዙሪያ ሊሆን ይችላል። በትራፊክ አደጋዎች ዙሪያ የሰራናቸው ነበሩ። በሽንት ቤት ዙሪያ፣ በተለያዩ ርዕሶች ላይ ቢክ ያደረግን ካልተሳሳትኩ ለአስራ ሶስተኛ ዙር ነው። ይህን የቅምቀማ የሚለውን ኤግዚቢሽን አዘጋጅ ነው የሰማችሁት፣ ሲራክ ልማን ነው። ከሀያ ዓመታት በላይ በሥነ ጥበብ ባለሙያነትና በመምህርነት የቆየው ሲራክ ቅምቀማ በሚል በተሰየመው ልዩ አውደር ላይ የስዕል ሥራዎቻቸውን ካቀረቡ ሦስት ባለሙያዎች መካከል አንዱ ነው። እየመጡ በምናቀርባቸው ኤግዚቢሽኖች በአስተማሪነታቸው በጣም እንግዲህ ትልቅ ፊድባክ የምናገኘው ሁልጊዜም ቢሆን ምክንያቱም የምናነሳቸው ርዕሶች ቀላል የሚባሉ አይደሉም፣ ፈገግታን የሚፈጥሩ ናቸው። እንደገናም ደግሞ በወጣቱ ዙሪያ በተለይ እንደ ቀልድም ተብሎ የሚነግሩ ነገሮችን የምርም የተፈጠሩ ነገሮችን ነው ወደ ኮሚክ አርት ቀይረ ነው የምንስራው። አውደርዩ ልክ ያለፈ መጠጥን ጦስ በካርቱን ስዕሎች የቃኝ ነው ከበድ ላለው አውድ ፈገግታን የመጫር አቅም ያለውን የካርቱን ስዕል ጥበብ ለምን እንደመረጡ ሲራክስ ያስረዳ። ካርቱን አርት ያው እንደሚታወቀው የተለያየ አይነት ካርቱን አርት አለ። ግን እነዛ የተለያየ አይነት የካርቱን አርቶቹ በውስጣቸው ግን የሂውመር ወይንም ደግሞ ትንሽ ፈገግ የማስባል ነገሮች ካራክተሮች ይሰጣቸዋል። በነዛ ካራክተሮች ውስጥ ግን ትልቅ መልዕክት ይተላለፋል። እንደው የማሳቅ ትንሽ የማዝናናት አይነት ባህሪ ውስጣቸው እየተደረገ የማልቀስን ስሜት ራሱ በማሳቅ ባህሪ ውስጥ ነው መተላለፍ የሚጠበቅበት። ይሄ ከመጠጥ ጋር በተያያዘ አሁን ላይ እንግዲህ ወጣቱም እየሆነ ያለውን ነገር እናያለን። ትንሽ መስመር የሳተም ይመስላል። እኛም ያለፍንበት እውነታዎች አሉ እና እነሱ እነሱን እውነታዎች ትንሽ ፈገግ በሚያስደርግ የአሳሳል ዘይቤ በማድረግ ለማስተማር ነው። ማህበረሰቡን ወጣቱን ለማስተማር ነው። ቅምቅማ በተሰኘውና ጥምረት ለኢትዮጵያ በተሰኘው ተቋም በተደገፈው አውደሬ ላይ ስራዎቻቸውን ካቀረበ ወጣት ሳሊያ መካከል አንዱ ላይኩን ግርማ በበኩሉ የካርቱን ስዕሎች በተለይም የወጣቶችን ቀልብ በመሳብ ረገድ ያላቸውን አቅም ያነሳል። ቀለል ያለ ሊመስል ይችላል፣ ግን ከወጣት ከሆኑ ወይም ደግሞ ይሄ ከዚህ ከመጠጥ ጋር በተያያዘ ሀሳቦች ስናነሳ በቀላሉ ሀሳብን ከነዚህ ወጣቶች ጋር ለመረዳዳት እንዲመች ተብሎ የወጣ ርዕስ ነው። በዚህ ኤግዚቢሽን እንግዲህ ወደ ሰላሳ እና ሰላሳ ሁለት የሚሆኑ የካርቱን ስራዎች ቀርበዋል። ከዛ ውስጥ እንግዲህ ሶስት ሰዓሊዎች ነን። ከሶስቱ ሰዓሊ እኔ አስር አካባቢ ደርሶ ይሰርቻለሁ። ከዓመታት ላላነሰ ጊዜ ብሩሽና ቀለምን እያገናኘ ውብ ስራዎችን ለእይታ ሲያቀርብ የቆየው ላይኩን የስነ ጥበብ ስራዎች ማህበረሰባዊ ንቃትን ለመፍጠር ያላቸውን አቅም ደጋግሞ ይናገራል። በውደሩ ዩ ላይ የተካተቱትን አይነት በቀላል ለተመልካች የሚገቡ ስራዎች ደግሞ ይበልጥኑ አይን ከፋች ስለመሆናቸው ያውሳል። አርት ደግሞ ራሱን የቻለ ሚዲያ ነው። እንግዲህ ከጋዜጣው ከቲያትሩ፣ ወይም ደግሞ ከቴሌቪዥኑ ከምናገኛቸው ሚዲያዎች በተለየ ቀለምና መስመር ሀሳብን የመግለጽ አቅሙ ከፍተኛ ስለሆነ ስነ ልቦናዊ ፋይዳውም ከፍተኛ ስለሆነ በዚህ ጥበብ ውስጥ እነዚህ ማህበራዊ የምንላቸውን እለት ከለት የምናያቸውን ሰዎች የሚያደርጓቸውን ድርጊቶች ማስተላለፋችን ከአርት ሰዎች ጋር ካለው ግንኙነት ባለፈ ታሪካዊ የሆነ ባህላዊ የሆነ እሴቶችን ለሚቀጥለው ትውልድ የምናስተላልፍበት ትልቅ ፋይዳ ያለው ሚዲያ ነው ብዬ አስባለሁ። አርት፣ ስለዚህ ይህንን ሀሳብ በዚህ ውስጥ በማስተላለፋችን ጥሩ ነገር ለሚመጣው ጀኔሬሽን የምናቆይ ይሆናል ብዬ አስባለሁ። ምክንያቱም እንደ ቀልድ አናየውም። ለአስራ አራተኛ ጊዜ በአኗል የካርቱን አርት ኤግዚቢሽን ማለት በኢትዮጵያ ውስጥ በእርግጠኝነት በሙሉ ልብ መናገር እችላለሁ። ምናልባት አላቅም፣ ሌሎች ተቋማቶች ይህን አዘጋጅተው ሊሆን ይችላል። ግን ይሄ ጥምረት ልዩት የሚያዘጋጀው ፕሮግራም አኗሊ ማህበራዊ እሴቶች ላይ፣ ማህበራዊ መስተጋብሮች ላይ እነዚህ የምናያቸውን ለት ከለት የሚሆኑ ክንዋኔዎችን የምንገልጽበት ትልቁ ማስተላለፊያ ካርቱን አርት ኤግዚቢሽን አኗል ኤግዚቢሽን የምንለው ይሄ ትልቅ እና ምናልባትም በኢትዮጵያ የመጀመሪያው ነው ብዬ የማስበው ኤግዚቢሽን ነው እና ትልቅ ፋይዳ አለው ብዬ ነው የማስበው። እንደ በዚህ አውደ ርዕይ ላይ የተሳተፉት ሲራኪልማ በስርዓት ቱሉና ለይኩን ግርማ በግላቸው የራሳቸውን አሻራ የተዉትና አድናቂዎችን ያፈሩት ባለሙያዎቹ በበርካታ ዓመታት በጋራ የመስራት ባህልን አዳብረዋል። በተምሳሌትነት ሊጠቀስ የሚችለው አብሮነት በዘርፉ ውስጥ ያላቸውን ስፍራ የበለጠ ለማሳደግ ተከታታይ ሥራዎችን በጋራ ለመስራት የነበረውን ሚና ሲራኪልማ እንዲህ ገልጸዋል። አብሮ ለሀያ ዓመት በመዝለቅን የእኛ ስቱዲዮ ቀዳሚ የሚያደርገው ይመስለኛል። በጣም ብዙ ጥቅም አለው። በሀሳብ ትደጋገፋለ የስራዎቻችንን ሀሳብ በማጠናከር ስህተትም ከታየ ስራችን ላይ ስህተቱን ነቅሶ በማውጣት በመነጋገር ኢቨን ዲስከሽን ራሱ የሀሳብ አይዲያ ዲስከሽን በማድረግ ራሱ እኔ ያልታየኝን ፐርስፔክቲቭ የስራዎችን ስህተት ሌላኛው ጓደኛ ያሳይኛል፣ ላይኩን ወይ ደግሞ አብሮ እየሰራ ያለው ብስራት ስህተቱን ያሳይኛል። በጣም ትልቅ መደጋገፍ ነገር አለው። በህይወቴ ውስጥ ትልቅ ተጽዕኖ ፈጥረዋል ከምላቸው ሰዎች ውስጥ እንግዲህ ልጠራቸው የምችለው ብስራትና ላይኩንን ነው። አብሮ እንደመስራት የሚያክል ነገር ምንም ነገር የለ። የቅምቀማ ውደር የአዘጋጅ ሰዓሊያን በቀጣይ ሌሎች ማህበረሰባዊ ፋይዳ ያላቸውን ስራዎች ለይታ ለማቅረብ እቅድ እንዳላቸው ነግረውኛል። ታዲያ ሥራዎቻቸው ለህዝብ መቅረባቸው ይቀጥል ዘንድ የዓላማ ተጋሪዎች ድጋፍ ሊነጥፍ እንደማይገባ አጽንኦት ሰጥተዋል። ሰዓሊ ላይኩን ግርማ በድጋሚ አሁን ይሄ ጥምረት ለህይወት ኢትዮጵያ ቢባል ኤንጂኦ እነዚህ ማህበራዊ ጉዳዮችን ለት ከእለት መነሳት አለበት ብሎ ሁሌ ብዙ ሀሳቦች ናቸው። ምናልባት ቅምቀማ የመጀመሪያው ይሁን እንጂ በጣም ብዙ ሀሳቦች ላይ በጣም ትልቅ ገዢ የሆኑ ሀሳቦች ላይ ይህን ኤግዚቢሽን ጊዜ ያሳይተናል። ግን አሁን በዚህ አይነት በአንድ ተቋም እነዚህ ሀሳቦች ተገልጸው ይሄዳሉ ሳይሆን በእኛ ብቻ ባይሆንም በብዙ ኢትዮጵያን ሰዓሊዎች እንዲሁም በካርቱን አርት ላይ በተለያየ ሚዲያም ዝን ፔንቲ ሚቲንግ በስክላፕቸሩም፣ በሌላውም እነዚህ ሀሳቦች ተጠናክረው እየተነገሩ ማለፍ አለባቸው ብዬ አስባለሁ። እና ይህንንም ደግሞ ከወዲሁ የተለያዩ ተቋማቶች ቢያግዙ እና ቢረዱ ይህንን ነገር ሞር ሀሳብን እንደ ሀገር የምናንጸባርቅበት የተለያየ ኢትዮጵያ የተለያየ አይነት ባህል፣ የተለያየ አይነት ኔሽን ያላት ሀገር ነች እና ብዙ ሀሳቦችን የምናወራበት ትልቅ መድረክ ነው እና ቢታገዝ እና ቢደገፍ ጥሩ ነው። ከመንግስትም ከተለያዩ የግል ተቋማትም ቢደገፍ ጥሩ ነው ብዬ አስባለሁ። ባረቄ ጠርሙስ ጥርሶ የረገፈ ጠጪ፣ ከሐኪሙ ጋር መግባባት ያቃተው የውስኪ ምርኮኛ፣ ኃላፊነቱን የረሳ የአገር ዘብ፣ የዘንድሮውን ቅምቀማ ወደር የታደሙት አይን ላይ ደጋግመው የሚከሰቱ ምስሎች ሊሆኑ ይችላሉ። ከአስቂኝ ስዕሎቹ ባሻገር ግን ልክ የሌለው መጠጥ አንገት የሚያስደፋ መዘዝ እንዳለው ሰዓሊያኑ እንዴት ዘነጋ እንደማይሹ ከቆይታችን ተረድቻለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። መሰናዶ ስንሻገር የኦሮሚያ ክልላዊ መንግስት ከጉጂ ዞን ወደ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ ላይ የስምንተኛና ስድስተኛ ክፍል ሞዴል ፈተና ጋር በተያያዘ በተነሳ ተቃውሞ አስራ ሁለት ተፈታኞች መታሰራቸው ተሰምተዋል። ይህን የተመለከተውን ዘገባ ደግሞ ፀሐይ ዳምጦ ታሰማለች። የኦሮሚያ ክልላዊ መንግስት ከጉጂ ዞን ወረዳ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ የተነሳው ቅሬታና ተቃውሞ አሁንም በተለያዩ መንገዶች እየተገለጸ መቀጠሉን ነዋሪዎች ይናገራሉ። የወረዳው ስምንተኛና የስድስተኛ ክፍል ሞዴል ፈተና ተፈታኞች ያነሱት ቅሬታ የዚሁ ተከታይ እንደሆነ የአሜሪካ ድምጽ ያነጋገራቸው ተማሪዎች አስረድተዋል። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀው በጎሮዶላ ወረዳ የሀረቀሎ ከተማ ነዋሪ ተማሪና የስምንተኛ ክፍል ተማሪ የሆነ ወጣት የዘንድሮ ትምህርት የተጀመረው እጅግ ዘግይቶ ባለፈው ሚያዝያ ወር ሁለት ሺ አስራ ስድስት አመተ ምህረት እንደነበር አስታውሷል። የዘመኑ ትምህርት የተጀመረው እጅግ ዘግይቶ በሚያዝያ ወር ሁለት ሺ አስራ ስድስት አመተ ምህረት ነው። ትምህርት ያስጀመሩንም ወረዳዋ በጉጂ ዞን ስር እንደምትቀጥል በመግለጽ ነው። ትምህርቱን ተመዝግበን ብንጀምርም፣ ምንም አልተማርንም። አሁን ደግሞ የሚኒስትሪ ፈተና ደርሷል። ሞዴል ትፈተናላችሁ ተባልን። እንዴት ነው ሳንማር የምንፈተነው ብለን ብንጠይቅ ግዴታ ነው ተባለ። ተስማምተን ስንመጣ ደግሞ በምስራቅ ቦረና ስር ሆናችሁ ነው የምትፈተኑት ስለተባልን ፈተናውን ትተን ወጣን። በትምህርት ቤት ውስጥ ድምፃችንን ማሰማት ስንጀምር በጸጥታ ኃይሎች አስገበቡን። የተያዘው ተያዘ፣ ያመለጥነውም ይኸው ተበታትነን ከከተማው ወደ ጫካ ሸሽተናል። የስምንተኛ ክፍል ተማሪ መሆኑን ገልጾ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀው ሌላ ተማሪ በዓመቱ ስምንተኛ ወር ላይ ትምህርት እንዲንጀምር የተገደድ ነው በከተማ ውስጥ የምንገኘው እና በቁጥር ጥቂቶች ነን ስል ሁኔታውን አብራርተዋል። የምስራቅ ቦረና አደረጃጀትን በመቃወም ሁሉም የጉጂ ዞን ህዝብ የመብት ጥያቄ ሲያቀርብ ነበር። ይሁንና ከአንድ ወር በፊት አንዳንድ ተማሪዎችን መርጠው አወያዩን። ከዚያም አቅም ለሌለን የተወሰነ ገንዘብ ሰጥተውን ትምህርት እንድንቀጥል ጠየቁን። ነገር ግን በምስራቅ ቦረና ዞን እንደማንተዳደር ገልጸንላቸው ነበር። ችግር የለውም መንግስትም ትኩረት ሰጥቶ ለህዝቡ ጥያቄ ምላሽ ለመስጠት እየሰራ ነው አሉን። ግንቦት 14 ቀን ሞዴል ትፈተናላችሁ ብለውን ሲጠሩን ቃላቸውን አጥፈው የፈተናውን መታወቂያ በምስራቅ ቦረና ስም ሰርተው አመጡ። እኛም ፈተናውን ጥለን ወጣን። ለማስገደድም ሞክረው አመለጥ ናቸው። አስራ ሁለት ተማሪዎች ታስረዋል። የተማሪዎች ቤተሰቦች እንዲሁም መምህራንና እኛም ሸሽተን ነው ያለ ነው ተማሪዎቹ፣ ዛሬም ስጋት ውስጥ ነን ሲሉ ገልጸዋል። የስድስተኛ ክፍል ተማሪ መሆኑን የተናገረው ሌላ ተማሪም መንግስት ለችግሩ እልባት ካልሰጠ ሁኔታው ልባባስ እንደሚችል አመልክተዋል። የኦሮሚያ ክልል ምክር ቤት የካቲት ሀያ ቀን ሁለት ሺ አስራ አምስት ዓመተ ምህረት በአዲስ መልክ ምስራቅ ቦረናን ሀያ አንደኛ ዞን አድርጎ ማደራጀቱ ይታወሳል። አዲሱ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ ተቃውሞ አስነስቶ የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢው ነዋሪዎችን አነጋግረን መዘገባችን ሰዎችን ይታወሳል። አሁንም ግን ችግሩ አልተቀረፈም የሚሉ የጎረዶላ ወረዳ ነዋሪዎች በርካቶች ናቸው። በወረዳው ከተማ ሀረቀሎ ከተማ የትራንስፖርትና የንግድ ቤቶች እንቅስቃሴ በከፊል እንደሌለ ተማሪዎቹ ለአሜሪካ ድምጽ ገልጸዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰው በለል